The Voice of America. ትግራይ ክልል ውስጥ ባለፈው ሳምንት የገባ የበረሃ አንበጣ መንጋ ወደ አስር ወረዳዎች ላይ ተዛምቷል። መንጋው በአዝርት ላይ ጉዳት እያደረሰ እንደሚገኝና የጉዳቱ መጠን እየተጠና መሆኑን የክልሉ የግብርናና ገጠር ልማት ቢሮ ገልጿል። የአንበጣው መንጋ በሕብረተሰቡ ላይ ስላለው ተጽዕኖ ሙሉጌታ ጽበሃም አርሶ አደሮችን ጠይቋል። እንዲሁም በበጎ ፈቃድ መንጋውን በመከላከል ላይ ያሉትንና የክልሉን የግብርናና የገጠር ልማት ቢሮም አነጋግሯል። ከመቀሌ ዘገባ አለው። በትግራይ ክልል ባለፈው ሳምንት ቀድሞ የአንበጣ መንጋ ከገባባቸው አካባቢዎች አንዱ የራያ ጨርጨር ወረዳ ባላ ቀበሌ ነው። አርሶ አደር አሰፋ ያሲን የቀበሌ ነዋሪ ናቸው። በግማሽ ሄክታር ጤፍ የተዘራው ማሳቸው በአንበጣ መንጋው ጉዳት እንደደረሰበት ይናገራሉ። በተመሳሳይ በሌሎች የአካባቢው አርሶ አደሮች ማሳም መንጋው ጉዳት ቢያደርስም የጤፍ አዝርዕቱ በአሁኑ ጊዜ ዳግም እየበቀለ ይገኛል ብለዋል። በቀጣይ ግን ከባድ ስጋት አለን በማለት አቶ አሰፋ ተናግሯል። ከአሁን በኋላ ከመጣ ምናልባት በይቀደም ስለመጣ ሁለተኛ፣ ሶስተኛ ደረጃው የመጨረሻው ደረጃ ሶስት በላ ደረጃ ነው። እየበዛን ሀይሉን እያጠናከረም ስለሚመጣ ሰዎች የማባረሩን በከባሩ የሚሄድበት አይነትም አይኖራም ብለን አንገምትም። በአሁኑ ጊዜ የአንበጣ መንጋው ለመከላከል አርሶ አደሩ በየማሳው እንደሚውል አቶ አሰፋ ገልጸዋል። የክልሉ ምስራቃዊ ዞን ጽራ ወንበርሳ ወረዳ ነዋሪ አቶ ክንደየሀፍቱ በበኩላቸው በአካባቢያቸውም የሚገኝ የዴስ አደን ጨምሮ በአንበጣ መንጋው ጉዳት እየደረሰበት ይገኛል ብለዋል። በአካባቢው የበረሃ አንበጣ ለመከላከል የጸጥታ ኃይሎች ከአካባቢ ነዋሪዎች ጋር እየሰሩ ነው ሲሉም ገልጸዋል። በጣም ከባድ ጉዳት እያደረስን ያለው ለመከላከልም የአካባቢ ማህበረሰብ ከልዩ ኃይል የትግራይ ልዩ ኃይል መከላከያ ድጋፍ እያደረጉ ቢሆንም ያው ከመንጋው ስፋትና ብዛት አንጻር ሲታይ፣ ግን ያው በእርሻ መሬቶች ላይ በአርሶ አደሮች የሚደርሰው ተጽዕኖ ለመከላከል ከሚሰሩ ሰዎች አንዱ ዶክተር አኸዛው አለም ሀድራ ተብሎ በሚታወቅ የራያ ልማት ማህበር አንበጣ መንጋው ለመከላከል የሚያስችል ቁሳቁሶች እያቀረቡ መሆኑን ገልጸዋል። ርችት ወደ ህብረተሰቡ ልከናል። እና ደግሞ ከዚህ በተጨማሪም እዛ ሂደን የተወሰነ ቤት ቦታው ላይ በመሄድ ችግሩ ምን እንደሚመስል መራ አይተን መጥተናል። ከዛ በተጨማሪ ያው ህዝቡም እንደዚሁ ተባብሮ እየሰራ ነው እየተባበረ ነው፣ ግን ከአሁን በፊት እንደነበረው አይነት ሁኔታ አደለም። ማለት አሁን በፊት አንበጣ ነበር ግን በዛን ሰዓት የተቀናጅ አሰራር ነበር። አሁን ላይ ስታየው ግን በተለይ ከተማው ላይ ያለው ወጣቱ እዛ ተባብረው ከመሄድ ጋርና እዛው ከመከላከል ትንሽ ክፍተት እንዳለ ነው ያየሁት። ምክንያቶች ሊኖሩ ይችላሉ። አሁን እንደ ባለፈው ነበረ ማለት አልችልም ግን አሁንም እየሰሩ ነበር ግን ግን አሁን ካለው ከምርጫ ዝግጅት ኮረናም ከመሆን አንጻር ምናልባት ብዙ ሰው እንዲሳተፍ ተደረገ አይደለም። ባለፈው ጥቅምት ወር የበረሃ አንበጣን ለመከላከል የተደረገ የነበረው የወጣቶች እንቅስቃሴ ተቀዛቅዘዋል ያሉት ዶክተር አከዛም ለአርሶ አደሩ ጥቅም ሲባል ወጣቱ በመከላከል ሊሰማራ ይገባል ብለዋል። የትግራይ ክልል የግብርናና ገጠር ልማት የህዝብ ግንኙነት ኃላፊ አቶ ሚካኤል ምሩጥ ባለፈው ሳምንት በክልሉ የገባ የአንበጣ መንጋ ወደ አስር ወረዳዎች እንደተስፋፋ ገልጸዋል። እስካሁን ከአስር በላይ የአንበጣ መንጋ ወደ ክልሉ መግባቱ ገልጸው መንጋው ያደረሰው ጉዳት እየተጠና ነው በማለት አስታውቋል። በአሁኑ ሰዓት ወደ አስር ወረዳዎችና ከስድስት መቶ ሰላሳ ሶስት ቀበሌዎች የሚሆኑ በዚህ የአንበጣ መንጋ ተከሰተባቸው አካባቢዎች ናቸው ያሉት እና በአሁኑ ሰዓት በአፋር ክልል የሚመጣ የበረሃ አንበጣ መንጋ ነው ያለው። ይህ የበረሃ አንበጣ መንጋ ደግሞ በማሳም ሊያርፍ ስለሚችል፣ በተለይ ደግሞ የጠፍ ዝርያ የስንዴ ዝርያ ባሉበት አካባቢ የሚያርፍበት አጋጣሚ ስላለ ጉዳቱ ለወደፊቱ ባለሙያዎች አሁን ተልከው እንደቲም ከአዝረትና ከአደጋ መከላከል ዝግጁነትና ከአዝረት ስራ ሂደት ተጣጥቶ ማለት ነው እንደ ኮሚቴ ሲተደርገው፣ በአሁኑ ሰዓት ፍተሻ ያካሄዱ ነው። ያንበጣ መንጋው ለመከላከል ከፌዴራል መንግስትና አፋር ክልል መንግስቶች ጋር በመተባበር እየተሰራ ነው ብለው ከአማራ ክልል ጋር በወቅታዊ ፖለቲካዊ ሁኔታ ተባብረው እየሰሩ እንዳልሆነ ደግሞ ገልጸዋል። የፖለቲካ ሁኔታ ግን ጥሩም ስላልሆነ ማለት ነው መረጋጋትም ስለሌለ እንደልብ እስከፈለክበት ቦታ ገና በእንጭጩ አንበጣ መንጋውን ለመመከት የሚያስችል ስራ የተካሄደበት ሁኔታ አለም ያለው እና፣ አሁን ግን እኛ የለን አማራጭ ወደ ክልላችን የሚበረው ወይም ደግሞ የሚገባው የአንበጣ መንጋ ለመከላከል በቀን በቀን የማባረር ስራ እንዲሁም ደግሞ በሌሊት የኬሚካል ርጭት ስራ እየተካሄደ ነው የሚገኘው። ከአማራ ክልል መንግስት እስካሁን ድረስ በዚህ ደረጃ የሰራንበት ሁኔታ የለም። ምክንያቱም የከፋውን ብናይ ወደ ጥቅምት ወር አካባቢ የተከሰተው ወደ 18 መንጋ ነው ወደ ክልላችን የገባው። ተመላለሱ ማለት ነው። በአማራም በአፋርም አካባቢ ሲገባኝ ነበር። እና ከአፋር አዋሳኝ ወረዳዎች አብረን ስንሰራ ነው የከረን ነው ነገር ግን ከአማራ ክልል በዚህ ረገድ የሚገለጽ እዚህ ግባ የሚባል ስራ የተሰራ ነገር የለም አሁን እንደ ግለሰብ ማለት ነው ከአማራ ክልልም የሚጠቁሙን አሉ እንደ ግለሰብ ተቋማ የሆነ ግንኙነት ግን እስካሁን ድረስ የለም አሉ የአንበጣ መንጋው የትግራይ ክልል ከአፋር ክልል በሚያዋስኑ ሶስት ዘኖች መከሰቱ የገለጹት አቶ ሚኬለ በቀጣይ ወደ ሌሎች ሊስፋፋ እንደሚችሉ ትንበያዎች ያመለክታሉና ተገቢ ጥንቃቄም ያስፈልጋል ብለዋል ለአሜሪካ ድምጽ ሙልጌታ አጽበሃ غل